ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ ወደ እናንተ የሚደርሰው የአሜሪካ ድምፅ የዛሬ ምሽት ዝግጅታችን አሁን ጀመረ።

the military pressure does not release hostages. Eight hostages were rescued in military operations. ወታደራዊ ጫናዎች ታጋቾችን አላስለቀቃቸውም። ስምንት ታጋቾች በወታደራዊ እርምጃ ተለቀዋል። ነገር ግን አሁንም ጋዛ ውስጥ አንድ መቶ ታጋቾች አሉ። ይህ የሚያስተምረን ነገር ካለ ወታደራዊ ጫና ያስለቀቃቸውም ያስገድላቸዋል። ለረዥም ጊዜ የእስራኤልን ወክለ የእስራኤል ተደራዳሪ ሆነው ያገለገሉት ግሬሽን ባስኪን ናቸው የሰማችኋቸው።

ዛሬ ሰኞ በትልቁ የእስራኤል ሰራተኛ ማህበር የተጠራና አገር አቀፍ ስራ ማቆም አድማም ተካሂዷል። ይህን የተመለከተው ርዕሰ ጉዳይ በምሽቱ አብይ ርዕስ ይቀርባል። ከዛም በተረፈ የአገር ውስጥ ዘገባዎቻችን የአዲስ አበባ ዩኒቨርሲቲ ከመጪው 2017 ትምህርት ዘመን ጀምሮ ተማሪዎችን የሚቀበልበትን አዲስ አሰራር ተግባራዊ ስለማድረጉና እንዲሁም ግብጽ በህዳሴ ግድብ ጉዳይ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቅሬታ አቀረበች የሚሉት ሌሎች ዜናዎችም በምሽቱ ተካተዋል።

ሰኞ ነሐሴ 27 2016 ዓ ም ዕለቱ ዛሬ በዩናይትድ ስቴትስ የሰራተኞች ቀን እየተከበረ የሚውልበት ነው። እየተከበረም ይገኛል። ሰላም ጤና ይስጥልን፣ አድማጮቻችንና ተመልካቾቻችን እንደምናመሽታችኋል። የአሜሪካ ድምፅ የዛሬ

ሰኞ ምሽት ዝግጅታችን ጀመረ። አስማማየኑ እያስተናገድኳችሁ ምሽቱን ከእናንተ ጋር አብረን ያመሻለሁ። እንግዲህ ወልደ ለዓለም ዜናዎቹ እዚህ አብሮኝ ያለ፣ የስቱዲዮ ስርጭቱ የሚቆጣጠርልን ደግሞ ንጉሱ ታምሬ ነው። የዕለቱ የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ እየተከታተላችሁን እስከ ምሽቱ አራት ሰዓት ድረስ ከኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ወደ ምሽቱ የዓለም ዜናዎች ልምራችሁ።

በድጋሚ እንደምናመሻችሁ፣ የአዲስ አበባ ዩኒቨርሲቲ አዲስ የተማሪዎች ቅበላ አሰራር ስርዓት ሊተገብር እንደሆነ አስታወቀ። በእስራኤል ከፍተኛ የስራ ማቆም አድማ በመደረግ ላይ ነው። እንዲሁም በቻይና አፍሪካ መድረክ ላይ ለመሳተፍ መሪዎች ቤጂንግ በመግባት ላይ ናቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

የአዲስ አበባ ዩኒቨርሲቲ አዲስ ተማሪዎች ቅበላ አሰራር ስርዓት ሊተገብር እንደሆነ አስታወቀ። የአዲስ አበባ ዩኒቨርሲቲ ከመጪው 2017 የትምህርት ዓመት ጀምሮ ተማሪዎችን የሚቀበልበትን አዲስ አሰራር ተግባራዊ ለማድረግ ማቀዱን አስታውቋል። የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ በዛሬው ዕለት ለዜና ሰዎች በሰጡት መግለጫ የአዲስ አበባ ዩኒቨርሲቲ የመጀመሪያው የመንግስት ራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዘው በመጪው ዓመት በዩኒቨርሲቲ የሚማሩ ተማሪዎች በመንግስት የሚመደቡ ሳይሆኑ

በተቋሙ ፈተናና መስፈርት መሰረት የሚመለመሉ መሆኑን አመልክተዋል። ተማሪዎቹ በራሳቸው ከፍለው የሚማሩ መሆኑንና መክፈል የማይችሉ ተማሪዎችን ደግሞ መንግስት የትምህርት ወጪያቸውን እንደሚሸፍንላቸው ተጠባባቂ ፕሬዚደንቱ ጨምረው ተናግረዋል። አድማጮች፣ የዚህ ዜና ዝርዝር በመጽሔት ክፍለ ጊዜያችን ይቀርባል።

ኬንያ በግድያ ወንጀል ተጠርጣሪውን ለአሜሪካ አሳልፋ ሰጥታለች። በአሜሪካ የሴት ጓደኛውን ገድሎ ወደ ኬንያ ሸሽቷል የተባለ ግለሰብ ለአሜሪካ ተላልፎ መስጠቱን የኬንያ አቃቢያን ሕግ ዛሬ አስታውቀዋል። ባለፈው ህዳር ወር የሴት ጓደኛውን በባስተን ሎጋን አየር ማረፊያ መኪና ማቆሚያ ስፍራ በስለት ወቅቶ በመግደል ወደ ኬንያ ሸሽቷል የተባለው ተጠርጣሪ ኬቪን ካንጌቲ

በጥር ወር በቁጥጥር ስር ቢውልም ከአንድ ሳምንት በኋላ ከናይሮቢ እስር ቤት በማምለጡ ለሦስት ወራት ሲፈለግ ቆይቶ እንደገና ተይዞ ነበር። ክስተቱ የኬንያን ፖሊስ ያሳፈረ ነበር ተብሏል። ኬቪን ካንጌቲ ትላንት እሁድ ወደ አሜሪካ መላኩንና ነገ ማክሰኞ ባስተን በሚገኝ ፍርድ ቤት በግድያ ወንጀል ክስ እንደሚቀርብበት የኬንያ አቃቢያን ህግ ቢሮው አስታውቋል።

ከኬቪን ካንጌቲ ከእስር ማምለጥ ጋር በተያያዘ አራት የፖሊስ አባላትና ሁለት ዘመዶቹ በቁጥጥር ስር መዋላቸውም ታውቋል። በኬንያ በርካታ ሴቶችን አካላቸውን ቆራርጦ በመግደል የተጠረጠረ ግለሰብም ከሳምንታት በፊት እንዲሁ ከናይሮቢ እስር ቤት አምልጦ በመፈለግ ላይ እንደሆነ ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

በቻይና አፍሪካ መድረክ ላይ ለመሳተፍ መሪዎች ቤጂንግ በመግባት ላይ ናቸው። በተፈጥሮ ሀብት ከታደለችው አፍሪካ ጋራ ግንኙነቷን በማጠናከር የምትሻው ቻይና በቤጂንግ በሚደረገው የቻይና አፍሪካ መድረክ ላይ የሚሳተፉ የአህጉሪቱ መሪዎችን ቀይ ምንጣፍ ዘርግታ በመቀበል ላይ ነች። ለአህጉሪቱ በቢሊዮን ዶላር የሚቆጠር የመሠረተ ልማትና ሌሎችም ፕሮጀክቶች ብድር የምትሰጠው ቻይና

ከኮቪድ ወረርሽኝ ወዲህ የምታስተናግደው ከፍተኛው የዲፕሎማሲ መድረክ እንደሆነ አስታውቃለች። ከአንድ ደርዘን በላይ የሚሆኑ መሪዎችና ተወካዮች በመድረኩ ይሳተፋሉ ተብሏል። ቻይና በመቶ ሺህ የሚቆጠሩ ሰራተኞቿን ወደ አፍሪካ በመላክ ግዙፍ ፕሮጀክቶችን እንዲገነቡ በማድረግ ላይ ስትሆን በምትኩ ደግሞ በአገሪቱ በብዛት ከሚገኘው ወርቅ፣ መዳብ፣ ሊቲየም እና ሌሎችም በሌላ ስፍራ የማይገኙ ማዕድናትን ትወስዳለች።

በከፍተኛ መጠን የምታቀርበው ብድር ለመሰረተ ልማት ግንባታ ቢውልም አህጉሪቱን ከፍተኛ ዕዳ ውስጥ የጨመር ነው የሚልም ትችት አስከትሏል። በዚህ መድረክ ላይ ለመገኘት ቤጂንግ የገቡት የኤርትራው ፕሬዚደንት ኢሳያስ አፈወርቂ ከፕሬዚደንት ሺ ጂንፒንግ ጋር እንደተወያዩ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ማህበራዊ መድረክ ላይ አስታውቀዋል። ሁለቱ ወገኖች በሁለትዮሽና ዓለም አቀፍ ጉዳዮች ላይ እንደተወያዩም

ሚኒስትሩ በመልእክታቸው ላይ አስፍረዋል። በመጨረሻም አድማጮች የእስራኤል መንግስት ከአማስ ጋራ የተኩስ አቁም ስምምነት ላይ እንዲደርስ ግፊት ለማድረግ በሚል ትልቁ የሰራተኛ ማህበር በጠራው የሥራ ማቆም አድማ

ባንኮች የህዝብ መጓጓዣዎች ሆስፒታሎች ንግድ ቤቶችና ዋናው የአየር ማረፊያ አገልግሎታቸው ተስተጓጉሎ ውሏል አድማው የተጠራው በሐማስ እጅ የነበሩ ስድስት ታጋሾች ተገድለው መገኘታቸውን ተከትሎ ነው የሠራተኛ ማኅበሩ ሊቀመንበር አረንባር ዴቪድ በጋዛ በሐማስ የታገቱትን ማስለቀቅ እጅግ አንገብጋቢው ጉዳይ ነው ብለዋል

ከዳር ቆመን መመልከት አንችልም። በጋዛ የምድር መተላለፊያ ውስጥ በመሞት ላይ ያሉ ልጆቻችንን ጩኸት ችላ ማለት አንችልም ሲሉም ተደምጠዋል። የሰራተኛ ማኅበሩ ሊቀመንበር ስድስቱ ታጋቾች የተገደሉት የእስራኤል ኃይሎች እየተቃረቡ መምጣታቸውን በተረዱ የሐማስ ታጣቂዎች መሆኑንና በቅርብ ርቀት በተተኮሰ ጥይት መሆኑንም የምርመራ ውጤት ማመልከቱን የእስራኤል የውጭ ጉዳይ ሚኒስቴር ዛሬ ሰኞ አስታውቋል።

የዛሬው የሥራ ማቆም አድማ የተደረገው ትላንት እሁድ በአስር ሺህ የሚቆጠሩ ሰዎች የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነቴንያሁ የተኩስ ማቁም አቁም ስምምነት ላይ እንዲደርሱ በመጠየቅ ሰልፍ ማድረጋቸውን ተከትሎ ነው። ክብራትና ክብራት ለዜና የተመደበው ጊዜ በዚሁ ተጠቃሏል። ወደ አስማማዊ ነው መልሳቸው አሉ።

አድማጮቻችን ቀደም ሲል ከዓለም የተሰባሰቡ ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ እንግዲህ ወልዴን አመሰግናለውኝ። እያስተናገርኳችሁ ያለው ታስማማ የነነኝ የዕለቱን ፕሮግራም ዋና አዘጋጅ ደግሞ አሉላ ከበደ ነው። ከስቱዲዮ ቅንብሮ የሚመራልን ደግሞ ንጉሴ ታምሬ ነው። ዝግጅቶቻችንን ደግሜ ለማስታወቅ በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ በቀጣይ የተካተላችሁ ከእኛ ጋር አብራችሁ ማምሸት ትችላላችሁ። ሁሉም ጊዜ ያለው በጣም እኮ ብዙ ነገሮች እኮ የታወቁ ናቸው።

አይናችንን ገለጥ ማድረግ ብቻ ነው። በነገራችን ላይ እኔ ድረስ ወይም ጭንቀት ሲይዘኝ ተለ ጥናት ጽሁፎች ሲጽፍ ሚኔሶታ እያለሁ ወይም ክሊኒክ እስከ አስራ አምስተኛ ፎቅ ነበረ እና ከቢሮ ወጥቼ ከአንድ እስከ አስራ አምስተኛ ፎቅ ወጥቼ ሲመለስ ምን አለፋብኝ እንደ አንጎሌም ይጠራል። ጭንቀትን ለማርገብ የሚያግዙ ብልሃቶችን ጨምሮ በጭንቀትና ጣጣው ዙሪያ ከባለሙያ ጋር ከተካሄደ ቃለ ምልልስ ነው ቀደም ሲል ወደ እናንተ

የደረሰው የሰማችሁት የተሰማችኋቸውን ፕሮፌሰር ዮናስ እንዳለገዳ ናቸው። የዩናይትድ ስቴትሱ ባሮ የነርቭ ህክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪም ሙ ፕሮፌሰር ዮናስ እንዳለገዳ ነው። ቀደም ሲል የሰማችኋቸው። በሁለተኛ አጋማሽ ክፍለ ጊዜ በሳምንታዊ ሐኪሙን ጠይቁ ፕሮግራማችን ይመለሳል። እናንተም በዛ እንደተከታተሉት ከወዲሁ እንጋብዛለን። አሁን ወደ ምሽቱ አብይ ርዕስ እንለፍ።

ስድስት የእስራኤላውያን ታጋዦች አስክሬኖች በደቡባዊ ጋዛ በሚገኝ በምድር ውስጥ ለውስጥ መተላለፊያ ዋሻ መገኘታቸውን ተከትሎ እስራኤላውያን ድንጋጤና ቁጣቸው መግለጻቸውን ቀጥለዋል። አንዳንዶቹም የአገሪቱ መንግስት ከሐማስ ጋር ቀደም ብሎ የተኩስ አቁም ስምነት ላይ ለመድረስ ባለመቻል ወንጅለዋል። ዛሬ ሰኞ በትልቁ የእስራኤል ሰራተኛ ማኅበር የጠራ አገር አቀፍ የስራ ማቆም አድማም ተካሂዷል። ሊንዳ ግራድስቲን ከኢየሩሳሌም ያስተላለፈችው ዘገባ ዝርዝሩ ይዟል። ቆንጂት ታዬ እንደሚከተለው ታቀርበዋለች።

ለታጋቾቹ ቤተሰቦቻቸው እስራኤልና ጋዛን የሚለየው ድንበር ላይ ሆነው በድምፅ ማጉያ ጮክ እያሉ ድምፃቸውን ሲያሰሙ ከነበረበት በጥቂት ቀናት ተከትሎ ነው የእስራኤል የጦር ሰራዊት የስድስት ታጋቾችን አስከሬን ደቡባዊ ጋዛ የሚገኝ የመሬት ውስጥ መተላለፊያ ዋሻ ውስጥ ማግኘቱን ይፋ ያደረገው።

ከተገደሉት ታጋቾች መካከል አንዱ የዩናይትድ ስቴትስ እና የእስራኤል ዜግነት ያለው ሄርሽ ጎልድበርግ ፖሊን ነው። የእስራኤል የመከላከያ ኃይሎች ቃል አቀባይ ዳንኤል ሃጋሪ ምኒርትሁ በአክዛሪዩት ልንደርስላቸው ጥቂት ሲቀረን የሐማስ አሸባሪዎች ጭካኔ የተሞላበት መንገድ ገደሏቸው።

እነዚህ በሽብርተኛው የሐማስ ቡድን እንደ አውሮፓያን አቆጣጠር ጥቅም ሰባት ቀን በወት ታግተው የተወሰዱ ሰዎች ራፋ ውስጥ በሚገኝ የምድር ስር መተላለፊያ ውስጥ ውጊያ እየተካሄደ ሳለ ነው አስከሬኖቻቸው የተገኙት። ቦታውም ከጥቂት ቀናት በፊት ፍራን አልካዲን ከአጋዦች ካስለቀቅንበት የምድር ውስጥ መተላለፊያ ዋሻ በግምት አንድ ኪሎ ሜትር ርቀት ላይ ነው።

ታዲያ ሐማስ ስድስቱን ታጋቾች እንዲገላቸው ያነሳሳው ፋርሃን አልካዲ ካጋቾች እጅ መለቀቁን ተከትሎ የእስራኤል ኃይል እየተቃረበ ነው የሚል ፍራቻ ስላሳደረበት ሊሆን እንደሚችል የእስራኤል ጋዜጦች ዘግበዋል። ከዚህም በተጨማሪ ከተገደሉት ታጋቾች መካከል ሶስቱ ሄርሽ ጎልድበርግ እና ሁለት ሴቶች በተኩስ አቁም ስምምነት በቀዳሚነት ከሰብአዊነት በተያያዘ

ከገታ ሊለቀቁ የታቀደላቸው እንደነበሩ ተዘግበዋል። በመላዋ እስራኤል በተካሄዱት የተቃውሞ ሰልፎች የተካፈሉት ሰልፈኞች የእስራኤል መንግስት ጋዛና ግብፅ ድንበር ላይ ያለውን የጦር ኃይል እንዳለ ማቆየትን መርጦ ታጋቾቹን የሚያስለቅቅ ስምምነት ላይ እንዳይደረስ አድርጓል በማለት ከሰዋል። ይኸው የመንግስቱ ፖሊሲ መሆኑን ከጥቂት ቀናት በፊት የካቢኔ ሚኒስትሮች አረጋግጠውታል።

በዚህ ፖሊሲ ምክንያት ታጋቾቹን የሚያስለቅቅ ስምምነት ላይ ለመድረስ የሚደረጉ ድርድሮች ሊፋረሱ እንደሚችሉ ጠቅላይ ሚኒስትሩ ቤንጃሚን ኔተንያሁም የተገነዘቡት ጉዳይ እንደነበረ የእስራኤል ጋዜጦች ዘግበዋል። ስድስቱ ታጋቾች መገደላቸውን ተከትሎ ግን ጠቅላይ ሚኒስትሩ ሐማስን ስምምነት ላይ ለመድረስ ባለመፈለግ ወንጅለዋል።

እስራኤል ስምምነት ላይ እንዲደረስ ትልቅ ጥረት እያደረጉ ካሉት አሸማጋዮች ጋር የተጧጧፈ ድርድር በማካሄድ ላይ ነች። ሐማስ ግን የሚቀርብለትን ማናቸውንም ሀሳብ አለመቀበሉን ገፍቶበታል። ታጋቾችን የሚገድለው ስምምነት ላይ መድረስ የማይፈልግ ነው። ለረጅም ጊዜ ከሐማስ ጋር የእስራኤል ተደራዳሪ ሆነው የሰሩት ጌርሾን ባስኪን እንደሚሉት አብዛኛው የእስራኤል ሕዝብ ሐማስ ሙሉ በሙሉ ሳይደመሰስ ሊቀርብ ቢችል እንኳን

ታጋቾቹን የሚያስለቅቅ የተኩስ አቁም ስምምነት ላይ መድረስ ብቸኛው አማራጭ እንደሆነ የሚያምን መሆኑን የህዝብ አስተያየት ግምገማዎች አሳይተዋል። ወታደራዊ ጫናዎች ታጋቾችን አላስለቀቃቸውም። ስምንት ታጋቾች በወታደራዊ እርምጃ ተለቀዋል። ነገር ግን አሁንም ጋዛ ውስጥ አንድ መቶ ታጋቾች አሉ።

ይህ የሚያስተምረን ነገር ካለ ወታደራዊ ጫና ያስለቅቃቸውም ያስገድላቸዋል። እስራኤል በሐማስ ለተገደሉባት ለስድስቱ ዜጎቿ ብሔራዊ ሐዘን ላይ ባለችበት በዚህ ወቅት

እስራኤላውያን የኔታንያሁን ወታደራዊ ፖሊሲ በመቃወም ሰልፎች አካሂደዋል። ዛሬ ሰኞም የተጠራው አጠቃላይ የሥራ ማቆም አድማ የሀገሪቱን እንቅስቃሴዎች አስተጓጉሏል። ትልቁ የሰራተኛ ማህበርና የንግድ ተቋማት የሀገሪቱ መንግስት ጋዛ ውስጥ ከሐማስ ጋር የሚያካሂደውን አስራ አንደኛ ወሩን ሊይዝ የተቃረበውን ጦርነት የሚያስቆም የተኩስ አቁም ስምምነት ላይ እንዲደርስ ግፊት ለማድረግ

ጥረታቸውን ቀጥለዋል። የዛሬውን የስራ ማቆም አድማ ተከትሎ ባንኮች፣ የህዝብ ማመላለሻዎች፣ ሆስፒታሎችና መደብሮች ሙሉ በሙሉ ተዘግተው ውለዋል፣ ወይም የተከፈቱም ቢኖሩ እጅግ የተገደበ እንቅስቃሴ ብቻ እንደነበራቸው ተመልክቷል። የስራ ማቆም አድማው አንድምታ ብዙም ያልታየባቸው ዘርፎችም ነበሩ።

የዛሬው የስራ ማቆም አድማ ለስምንት ሰዓታት ከቀጠለ በኋላ አንድ የሀገሪቱ ፍርድ ቤት የሰራተኛ ማህበሩ ስለ አድማው አስቀድሞ በቂ ማሳሰቢያ አልሰጠም የሚል ውሳኔ ካስተላለፈ በኋላ አድማው እንዲገታ መደረጉ ተመልክቷል።

በመከታተል ላይ ያላችሁት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ቅንባራችን የአዲስ አበባ ዩኒቨርሲቲን ይመለከታል።

አዲስ አበባ ዩኒቨርሲቲ ከመጪው 2017 የትምህርት ዓመት ጀምሮ ተማሪዎችን የሚቀበልበትን አዲስ አሰራር ተግባራዊ ለማድረግ ማቀዱን አስታውቋል። የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ በዛሬው ለጋዜጠኞች በሰጡት መግለጫ የአዲስ አበባ ዩኒቨርሲቲ የመጀመሪያ መንግስት የራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዞ በመጪው ዓመት በዩኒቨርሲቲ የሚማሩ ተማሪዎች በመንግስት የሚመደቡ ሳይሆኑ በተቋሙ መስፈርት መሰረት የሚመለመሉ መሆኑን አመልክቷል።

ተማሪዎቹ በራሳቸው ከፍለው የሚማሩና መክፈል የማይችሉ ተማሪዎችም መንግስት የትምህርት ወጫቸውን የሚሸፍንላቸው እንደሚሆንም ተጠባባቂ ፕሬዚዳንቷ ተገልጸዋል። ይህንን አስመልክቶ የአሜሪካ ድምፅ ያነጋገራቸው አንዳንድ ከፍተኛ ትምህርት ተቋማት መምህራን አሰራሩ በትክክል ከተገበረ ለትምህርት ጥራት መሻሻል አስተዋጽኦ የሚያደርግ ነው ይላሉ። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ላይ ተከታዩን አዘጋጅተዋል።

የሕዝብ ተወካዮች ምክር ቤት በ2015 ዓ ም የዩኒቨርሲቲዎች ራስ ገዝነትን የሚመለከት አዋጅ ማጽደቁን ተከትሎ የሚኒስትሮች ምክር ቤት በመገባደድ ላይ ባለው 2016 ዓ ም የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንዲደራጅ ወስነዋል። ይህን ተከትሎም ዩኒቨርሲቲው ባለፉት 12 ወራት

ወደ ራስ ገዝነት ለመሸጋገር የሚያስችሉትን ዝግጅቶች ሲያደርግ መቆየቱንና የራሱ ስትራቴጂካዊ እቅድ ማዘጋጀቱን የዩኒቨርስቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ

ዛሬ ነሐሴ 27 ቀን 2016 ዓ ም ለጋዜጠኞች በሰጡት መግለጫ ተናግረዋል። ራስ ገዝነት ከሚሰጣቸው ነጻነቶች አንዱ አዳዲስ ተማሪዎችን የሚቀበልባቸውን መመዘኛዎች ዩኒቨርሲቲው በራሱ እንደሚወስን ያብራሩት ዶክተር ሳሙኤል በመጪው ዓመት በቅድመ ምረቃ የሚያስተምራቸውን ተማሪዎች የሚመርጥበት አዲስ አሰራር እንደሚተገብርም አመልክተዋል። በሚቀጥለው የትምህርት ዘመን ማለትም የ2017 የትምህርት ዘመንም በተመለከተ

ከዚሁ ከራስ ገዝነቱ ጋር በተያዘ ከሚሰሩት ስራዎች አንደኛው የአካደሚክ ነፃነቱን መሬት የማስነካ ስራ ይሰራል። ይሄም ማለት አዲስ አበባ ዩኒቨርሲቲ በሀገራችን የመጀመሪያው ተማሪዎቹን በራሱ ፖሊሲና መስፈርት አወዳድሮ በፍታይነት እና ብዝሃነትን ጠብቆ የሚቀበል የከፍተኛ ትምህርት ተቋም ይሆናል። የሕዝብ ዩኒቨርሲቲ ይሆናል ማለት ነው። አዲስ አበባ ዩኒቨርሲቲ

በ2017 ተማሪዎችን በትምህርት ሚኒስቴር በቀጥታ የሚመደቡለት አይኖሩም። በ2017 ዓ ም የአዲስ አበባ ዩኒቨርሲቲን የሚቀላቀሉ ተማሪዎች ቢያንስ በ12ተኛ ክፍል መልቀቂያ ፈተና 50 ከመቶና ከዚያ በላይ ውጤት ያመጡ መሆን አለባቸው የሚሉት ዶክተር ሳሙኤል ከዛም ባሻገር የመለያ ፈተናን ጨምሮ ዩኒቨርሲቲው ያዘጋጃቸውን ሌሎች መስፈርቶች ማለፍ እንደሚጠበቅባቸው አመልክተዋል።

በአዲሱ የትምህርትና ስልጠና ፖሊሲ መሰረት 12ተኛ ክፍል ያጠናቀቁና 50 ፐርሰንትና ከዛ በላይ ያለፉ ተማሪዎች በየትኛውም የመንግስት ከፍተኛ ትምህርት ተቋማት ይማራሉ። በአዲስ አበባ ዩኒቨርሲቲ ለመማር ግን ከዚህ አነስተኛው መስፈርት ባለፈ ተጨማሪ የቅድመ ምረቃ የመግቢያ ፈተናዎችን መውሰድ ይኖርባቸዋል። ከዚህ ውጭ ተማሪዎች በራሳቸው ወጪያቸውን ሸፍነው ለመማር በመንግስት ስኮላርሽፕ

ሊያሰጣቸው የሚችሉ ተጨማሪ መስፈርቶችን ማሟላት ይኖርባቸዋል። በዚህ ፖሊሲ መሰረት አዲስ አበባ ዩኒቨርሲቲ ተማሪዎችን መንግስት ስፖንሰር ከሚያደርጋቸው በተጨማሪ በራሳቸው ከፍለው የሚማሩትን ይቀበላል። በቀበላ ደረጃ ግን መስፈርቶቹ ተመሳሳይ ናቸው። በራስ ወጪም ለመማር ይሁን በመንግስት ወጪ ተሸፍኖላቸው ለመማር ተማሪዎች አነስተኛውን አዲስ አበባ ዩኒቨርሲቲ ያስቀመጣቸውን የመግቢያ መስፈርቶች እናም ሌሎች መመዘኛ ማለፍ ይኖርባቸዋል።

የአዲስ አበባ ዩኒቨርሲቲ የመግቢያ ፈተናና ሌሎች የተቋሙን መስፈርቶችን ያለፉ ተማሪዎች በራሳቸው ከፍለው የመማር አቅም ከሌላቸው ወጪያቸውን መንግሥት እንዲሸፍንላቸው የሚያሳውቁበት አሰራር እንዳለም ዶክተር ሳሙኤል ገልጸዋል። እኔም አንተም እኩል እንፈተናለን። ኦቪስሊ አንተ የመክፈል አቅም ካለህ ዲክለር ታረጋለህ። እኔ ደግሞ መክፈል እንደማልችል ማሳያዎችን ስመዘገብ አብሬ አያይዛለሁ። ለምሳሌ እኔ ጥሩ ተማሪ ነኝ

ግን የወላጆች የገቢ ትምህርቱን ወጪውን በራሴ መሸፈን አልችልም ካልኩ ማሳያ የሆኑ የገቢ ጉዳዮችን የሚመለከቱ ማስረጃዎች ከመንግስት ተቋማት የሚሆን ከቀጣሪዎች ወዘተረፈ ማያያዝ ይኖርብኛል። ስለ ወላጆቼ ወጪ አሸፋፈንን በተመለከተ በእኛ መሻት ከተሳካ 50 ፐርሰንቱ ወጪውን ሸፍኖ ቢመጣ 50 ፐርሰንቱ ደግሞ መንግስት ስኮላርሺፕ ቢሰጠው የከፍተኛ ትምህርትን ሰስቴነብሊ ፋይናንስ ለማድረግ ያስችላል ብለን

ወስደናል። እንደዛ ቢሳካ ጥሩ ነው። በተወሰነ ቁጥርም ቢዛነፍ ችግር የለም። ግን ከፍሎ መማር የሚችሉትን ከተቀበልን በኋላ አይደለም የመንግስት የምንቀበለው የመንግስት ከተቀበልን በኋላ አይደለም ከፍሎ መማር የሚችሉት፣ በተመሳሳይ ጊዜ መስፈርቱን ያሟሉ ተማሪዎችን እንለያለን።

በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን መንግስት በዩኒቨርሲቲዎች አሰራር ያለው ጣልቃ ገብነት ቀርቶ አሊያም ቀንሶ የከፍተኛ ትምህርት ተቋማቱ ተማሪዎቻቸውን በራሳቸው መስፈርት መቀበል ቢችሉ ለትምህርት ጥራት መረጋገጥ በሚደረጉ ጥረቶች እንደ አንድ ትልቅ እርምጃ የሚቆጠር ነው ይላሉ። የራስ ገዝነት አሰራር መከተል የጀመረው የአዲስ አበባ ዩኒቨርሲቲም በዚህ አሰራር አተገባበር በሂደት የሚገጥሙትን ችግሮች ማረም ከቻለ

አሰራሩ ጥሩ ውጤት ይኖረዋል፣ የሚል እምነት አላቸው። ትምህርት እጅግ በጣም ወድቋል፣ ጥራት ወድቋል፣ አቅርቦት ወስ በጣም ውስን ሆኗል። መምህራን የማስተማርና ሙያው ላይ የመቆየት ጉጉት ቀንሷል። ይህንን ሊያነቃቀ የሚችል ከሆነ ይሄ አፕሮች በዚህ መልኩ የሚገኘው ገቢ

ትምህርት ጥራት ላይ ግብዓት ላይ መምህራን ላይ የሚመጣ ከሆነ አይ ቲንክ እነዚህ ዩኒቨርስቲ የተደረገባቸው ጥቂቶች ትልቅ ሀገር ላይ ለውጥ ላይ መጡ ይሆናል ብዬ ገምታለሁ እና ይሄ ጥሩ አፕሮች ይመስለኛል። የአዲስ አበባ ዩኒቨርሲቲ በ2017 የትምህርት ዘመን እስከ አምስት ሺህ የሚደርሱ ተማሪዎችን ለመቀበል ማቀዱን የገለጹት ተጠባባቂ ፕሬዚደንቱ፣ ሆኖም ይህ የዩኒቨርሲቲው ፈተናና መስፈርቶች በሚያልፉት ተማሪዎች ቁጥር ይወሰናል ብለዋል።

የትምህርት ሚኒስቴር ዩኒቨርሲቲዎች ወደ ራስ ገዝ አስተዳደር የሚያደርጉት ሽግግር አካዳሚያዊና አስተዳደራዊ ነጻነትን ከመስጠት በላይ የትምህርት ጥራትን ለማረጋገጥ ያግዛቸዋል ይላል። በተያያዘ የአሜሪካ መንግሥት የኢትዮጵያ የከፍተኛ ትምህርት ሥርዓት ወደ ራስ ገዝነት የሚያደርገውን ሽግግር በገንዘብ እየደገፈ መሆኑን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድን አዲስ አበባ።

ቀደም ሲል ገብረ ሚካኤል ገብረ መድን ያዘጋጀውን የአዲስ አበባ ዩኒቨርሲቲ የተመለከተው ዘገባ ነበር ወደ እናንተ የደረሰው። ወደ ቀጣዩ ዘገባችን እናልፋለን። ቀጣዩ ዘገባችን ወደ ደቡብ ኢትዮጵያ ክልል ይወስደናል። በደቡብ ኢትዮጵያ ክልል ወላይታ ዞን የሰሩበትን ደሞዝ የተከለከሉ የመንግስት ሰራተኞች ለኢኮኖሚያዊና ማህበራዊ ቀውስ መጋለጣቸው ተገለጸ። በደቡብ ኢትዮጵያ ክልል ወላይታ ዞን የመንግስት ሰራተኞች ደሞዝ ስለማይከፈላቸው አንዳንድ መምህራን የተማሩባቸውና ሲያገለግሉበት የነበረው ሙያ ትተው በግብርና ስራ መሰማራታቸውን ለአሜሪካ ድምፅ ተናግረዋል።

በደቡብ ኢትዮጵያ ክልል ወላይታ ውስጥ በሚገኙ ሀያ አንድ ወረዳዎች ተቀጥረው በማገልገል ላይ የነበሩ የመንግስት ሰራተኞች የወር ደሞዛቸው ለረጅም ጊዜ በመቆረጡ ምክንያት ለኢኮኖሚያዊና ማህበራዊ ችግሮች ተጋልጠዋል መጋለጣቸውንም አስረድተዋል። በዳሞት ወይዴ ወረዳ ብቻ ከሶስት ሺህ በላይ ሰራተኞች ለወራት ደሞዛቸው ባለመከፈሉ ቤተሰቦቻቸውን ማስተዳደር እንደሳናቸው፣ ለከፍተኛ ችግርም እንደተዳረጉም ዘርዝረዋል።

ከደሞዝ አለመከፈል ጋር በተያያዘ በዳሞት ወይዴ ወረዳ ያሉ አራት ጤና ጣቢያዎችና አንድ ሆስፒታል በሙሉ አቅሙ አገልግሎቶችን እየሰጡ አለመሆናቸውንና በዚህም የተነሳ የአካባቢ ማህበረሰብ የጤናና ትምህርት አገልግሎቶችን የማግኘት መብት መጣሱን የኢትዮጵያ ሰብዓዊ መብቶች ኮሚሽን በትላንትናው እለት ባወጣው ሪፖርት ላይ አስታውቋል። ዮናታን ዘብዴ ውስጥ ተጨማሪ አለው። በደቡብ ኢትዮጵያ ክልል በወላይታ ዞን የሚገኙ አንዳንድ የመንግስት ሰራተኞች ለአሜሪካ ድምፅ እንደገለጹት የደሞዝ መዘግየትና መቆራረጥ ችግር

በተደጋጋሚ ሲከሰት ቆይቷል። ለውራት ታግሰው መቆየታቸውን የጠቀሱት ሰራተኞቹ አሁን ግን ከአቅማችን በላይ በመሆኑ የተማርንባቸውና የሰራንባቸውን የሥራ ዘርፎችን ለመቀየር ተገደናል ሲሉ ለአሜሪካ ድምፅ ተናግረዋል። በዞኑ የዳሞት ወይዴ ወረዳ የአንጋሸራ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የነበሩት ዳንኤል ፋንታሞም

ስምንት የቤተሰብ አባላትን የማስተዳድርበትን በማጣትም ወደ ግብርና ስራ ገብቻለሁ በማለት አብራርተዋል። እኔ እንዲያውም እኔ ይሻላለሁ ወደ አባቴ ቤት ሄጄ ተመልሼ ተወለድኩበት ሰፈር ሄጄ አሁን እርሻ ጀምሬ ያው ልጆቼን ማኖር ስላለብኝ በቆሎ ከሳባ ቦዬ አመርታለሁ። በቆሎ፣ አደንጓሬ፣ ስኳር ድንች በቃ ለልጆች የሚበላ ነገር መስራት። በጣም ኑሮ ከባድ ነው። ኑሮ ከባድ ነው። ለሞተው ለቅሶ መድረስ አንችልም። ሰርግ መድረስ አንችልም። ማህበራዊ ኑሮ እድር

የቤተ ክርስቲያን እድር ሶስት አራት ወር አልከፈልንም። ብንሞት እንኳን አሁን እድር የለንም። ደሞዛችን ለቀናትና ለሳምንታት በመዘግየት የጀመረው ችግር ወደ ወራት ተቀይሮ እስከ ሁለትና ሶስት ወራት ድረስ መቆየት ጀምሯል ያሉት የቀድሞ ሪሰ መምህርም የአሁኑ አርሶ አደር ከኢኮኖሚያዊ ችግር ባለፈ ለማኅበራዊ ችግር

መጋለጣቸውንም ገልጿል። እኔ አሁን እርሻ ስላለኝ ወደ እርሻ ገብቻለሁ። እርሻ የሌላቸው አሉ፣ ተከራይቶ የሚኖሩ በዳሞት ወደ ወረዳ በዴሳ ከተማ ውስጥ ሶስት አባወራ የሆኑ ልጆች ልጆቻቸውንና ሚስቶቻቸውን የሚያበሉትን አቶ ወደ አባቶቻቸው ቤት ወደዛ ልኮ፣ አሁን ደግሞ ቤተሰቦቻቸውን ወደ ቤታቸው ልኮ፣ ወደ አባቶቻቸው ልኮ፣ እነሱ ደግሞ ሶስት ወንዶች አንድ ቤት ተከራይቶ የሚኖሩ አለን፣ ከተማ ውስጥ ለማለት ብቻ

እስከዚህ ሰው ተቸግረዋለ የአሜሪካ ድምፅ ካነጋገራቸውና የተማሩበትና ያገለገሉበትን የሙያ ዘርፍ በምቶ በግብርና ዘርፍ ከተሰማሩት ውስጥ እስከ ቅርብ ጊዜ ድረስ የቦሎሶ ቦምቤ ወረዳ የውሃና ፍሳሽ ጽህፈት ቤት ምክትል ኃላፊ የነበሩት አድማሱ ዶር አንዱ ናቸው። በጅንጅብልና በጎደረ ምርት መሰማራታቸውም ተናግሯል። ሁለት ልጆች አሉ፣ አንድ ሚስት አለች፣ እናት አለች፣ ይቶች አሉ። ይሄ ሁሉ በእኔ ላይ ዲፔንድ ይሆናሉ ማለት ይህንን ካልሰራሁ እኔ ራስን አይደለም ለማብላት ሳይሆን እንደው

Milli ver. <laughs>

ለመስራት አለውም ማለት ነው። ወዲ ሳይሆን ፈርቼ ነው ወደዚህ ላይ ውስጥ የገባው። ለሀያ አራት አመታት በሂሳብ ትምህርት መምህርነት እንዳገለገሉ የሚናገሩትና ከአዲስ አበባ ዩኒቨርሲቲ በሁለተኛ ዲግሪ የተመረቁት የብዴሳ ከተማ የሁለተኛ ደረጃ ትምህርት ቤት መምህርና የሶስት ልጆች አባት ዳዊት ዳናም ደሞዛቸው በወቅቱ ስለማይከፈላቸው የሚወዱትና ለአመታት የሰሩበትን መምህርነት ሰው ወደ ግብርና መግባታቸውን ተናግሯል። ቤተሰቦችና አሁን ምን እንዴት ባደርግ ብዬ ከቸግር ወደ ግብርና ውስጥ የገባው ነ ቀር ወርጄ ወደ ቆላዎቹ ወርጄ ግብርና የሰራው ይነኛ

ያለበት ሌላ እንትን ስለሌለ በቃ የግድ በዚህ ውስጥ ካልገባሁኝ ንድረስበንደለምራ ብዬ ወደ ግብና ደጎ። በወላይታ ዞን ከሚገኙ ከሀያ ሶስት ወረዳዎችና ከተማ አስተዳደሮች ውስጥ ከወላይታ ሶወዶ ና ከአረካ ከተማ አስተዳደር ውጪ ሀያ አንድ መዋቅሮች ለወራት ደሞዝ እንዳልተከፈላቸው አንዳንድም በመቶኛ የተቆራረጠም

እንደሚከፈላቸው ተናግሯል። አንድ ስማቸው እንዲጠቀስ ያልፈለጉ የዳሞት ወይደ ወረዳ የጤና ባለሙያም በወረዳው ከሶስት ሺህ በላይ ሰራተኞች የሰኔ ወር ደመወዝ ሰሞኑን መከፈሉን ጠቅሰው የሐምሌና የነሐሴ ወር ደመወዝ እንዳልተከፈላቸው ገልጸዋል። ከደሞዝ አለመከፈል ጋር በተያያዘም በዳሞት ወይደ ወረዳ ያሉ አራት ጤና ጣቢያዎችና አንድ ሆስፒታል በሙሉ አቅሙ አገልግሎቶችን የሰጠ አለመሆኑን ጠቁመው

ልጆቻቸውን ማስተማርና ቤተሰቦቻቸውንም ለመመገብ መቸገራቸውን አመልክተዋል። ሰራተኛ በጣም ችግር ውስጥ ከችግርም በላይ ችግር ውስጥ አይደለም ከዘመድ አዝማት ቤት እህል ምናምን አገኝቶ ይዞ ሲመጣ ይሄ ወፍጮ ቤት ራሱ ማስፈጫ ገንዘብ ለሰራተኛ የለም ብሎ እህሉን ራሱ አይፈጩም። በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ ሌላ አንድ የሆብቾ ወረዳም የመንግስት ሰራተኛ በዞኑ ሆብቾ ወረዳም

ከሰኔ ወር ጀምሮ ያለው ደሞዛቸው ለሶስት ወራት እንዳልተከፈላቸው አስታውቀዋል። የአሜሪካ ድምፅ የዞኑ ባለሥልጣናት አስተያየት ለማካተት ለዞኑ አስተዳዳሪና ለፋይናንስ ልማት መምሪያ ኃላፊ ተደጋጋሚ የስልክ ጥሪ ቢያደርግም ስለማያነሱ ማካተት አልተቻለም። የዞኑ ዋና አስተዳዳሪ አቶ ሳሙኤል ፎላ ከዚህ በፊት ከተመሳሳይ ቅረታ ጋር በተያያዘ ለአሜሪካ ድምፅ ሲናገሩ ችግሩ የተፈጠረው ከበጀት እጥረትና ከውዝፍ የአፈር ማዳበሪያ ክፍያ ጋር በተያያዘ ነው ብለዋል። ችግሩን ለማቃለል ከክልሉ መንግስት ጋር በመመካከር ጥረት ሲደረግ መቆየቱንም

ተናግሮ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው ሪፖርት ከ2012 ዓ ም ጀምሮ ከደሞዝ አከፋፈል ጋር የተያያዘ ችግር እንደነበረ ጠቁሟል። በተለይም መከፈል ከነበረበት ደሞዝ የተወሰነውን ቆርጦ የመክፈልና በአንዳንድ አካባቢዎች ከ2 እስከ 3 ወራት የመዘግየት ችግር እንደነበረ አመልክቷል። በዚህም የጤናና የትምህርት ተቋማትን ጨምሮ ሌሎች ማኅበራዊ አገልግሎቶችን የሚሰጡ ተቋማት አገልግሎት በማቋማቸውና በሙሉ አቅማቸውም

አገልግሎት ስለማይሰጡ ሕብረተሰቡ ለዘርፈ ብዙ ማኅበራዊ፣ ኢኮኖሚያዊና ስነ ልቡናዊ ቀውሶች መዳረጉን አስታውቋል። የኮሚሽኑ የሲቪል የፖለቲካም የማኅበራዊና ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብርል ኮሚሽኑ ከክልሉ ሠራተኞች የቀረበውን አቤቱታና ቅሬታዎችን ክትትል ማድረጉን በዚህም ሠራተኞች ደሞዝ ሳይከፈላቸው ለረጅም ጊዜ መቆየታቸውን ማረጋገጡን ለአሜሪካ ድምፅ በስልክ ተናግሯል።

አንዳንድ ቦታ እስከ ሶስት ወር ያልተከፈላቸው፣ እስከ አንድ ወር ያልተከፈላቸው፣ ከዛ በላይ ያልተከፈላቸው የተለያየ ቦታ ነው ማለት ነው። አንድ አይነት ወጥ አይነት ቦታ አይደለም። በወላይታ ዞን ቀድሞ በነበሩ አስራ ስድስት የአስተዳደር መዋቅሮች ላይ ሰባት አዳዲስ መዋቅሮች የመጨመራቸውና በዚህም በዞኑ በ2010 ዓ ም 23 ሺህ የነበረው የመንግሥት ሠራተኛ ቁጥር ወደ 61 ሺህ ከፍ ማለቱን ኮሚሽኑ ለተፈጠረው ችግር እንደ አንድ ምክንያት ጠቅሷል። ሌላኛው የችግሩ መንስኤም የአፈር ማዳበሪያ ውዝፍ ዕዳና የውስጥ ገቢ አለመሰብሰብ ነው ሲሉ አመልክቷል።

ኮሚሽነር አብዲ በዚህም ሰራተኞች

ለመብቶች ጥሰት መጋለጣቸውን አመልክቷል። አንድ ጤና መብትን ይጎዳል። እንደዚሁ ትምህርትንም በተመለከተ ለመምህራን ካልተከፈለ የተማሪዎችንም የመማር መብትንም ወይም የትምህርት መብትን ይጎዳል። በተጨማሪም ደግሞ ሰራተኞቹም ለሰሩት ስራ ክብያ ሊከፈላቸው ይገባልና የሰራተኛ መብትን ይነካል። ዶክተር አብድ ጅብርል ኮሚሽኑ ያቀረባቸውን ምክር ሀሳቦችን ማብራቷል። ሰራተኞቹ በእቅድ ላይ የተመሰረተ ቅጥር ይደረግ፣ ገቢ የማሰባሰብ አቅሙ ከፍ

ማድረግ ይኖርበታል። እዳ ሰብስቦ ያልከፈሉ ሰዎች ተጠያቂ በተለይ የመንግስት ኃላፊዎች ተጠያቂ መደረግ አለባቸው። ችግሩ ረጅም ጊዜ የቆየና በሰራተኞችና በቤተሰቦቻቸው ላይ ዘርፈ ብዙ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውሶችን የፈጠረ በመሆኑም የክልሉና የፌዴራል ተቋማት ያሉ እዳዎችን በተራዘመ ጊዜ እንዲከፈል ማድረግን ጨምሮ ሌሎች ዘላቂ መፍትሄ እርምጃዎችን መውሰድ እንደሚገባቸው ኢሰመኮ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ

ሐዋሳም አድማጮቻችን፣ ወደ እናንተ ሊደርስ የሚገኘው የአሜሪካ ድምፅ የሰኞ ምሽት ዝግጅታችን እንደቀጠል ነው። የትንታኔ መጽሔታችንም ቀጥሏል። ወደ ቀጣዩ ዘገባችን አልፋለሁ። ግብጽ በህዳሴ ግድብ ጉዳይ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቅሬታን አቀረበች።

ግብጽ ለምክር ቤቱ በጻፈችው ደብዳቤ ሕልውናዬና የሕዝቦችን ጥቅም ለማስከበር ሁሉንም እርምጃዎች ለመውሰድ ዝግጁ ነኝ ብላለች። ጠቅላይ ሚኒስትር አብይ አህመድ የግድቡ ሁለት ተርባይኖች ከሳምንት በፊት ኃይል ማመንጨት መጀመራቸውንና የግድቡ ግንባታም መገባደዱ መግለጻቸውን ተከትሎ ግብጽ ባሰማችው ቅሬታ የኢትዮጵያ አንድ ወገን እርምጃ የቀጠናውን መረጋጋት አደጋ ላይ ይጥላል ብላለች። ይህ እንዳስመልክቱ ሙያዊ ትንታኔ እንዲሰጡን የጠየቅናቸው የአዲስ አበባ ዩኒቨርሲቲው የቀጠናዊና አካባቢ መምህርና ተመራማሪ ዶክተር የሽጥላ ወንድሜነህ

ግብጽ ደብዳቤ ጻፈችው ቀጣይ ወስዷል ያለቻቸውን እርምጃዎች ህጋዊ መልክ ለማስያዝ እና ጫናዋን ከፍ ለማድረግ ያለመ ነው ይላሉ። ኬኔዲ አባት ተጨማሪ ያለው የህዳሴ ግድቡን የውሃ ሙሌት ጨምሮ የግድቡን ግንባታ ከመጀመሪያው አንስቶ ስትቃወም የቆየችው ግብጽ አሁንም መሰል አቋሟን አንጸባርቃለች።

ግብፅ ትናንት እሁድ ነሐሴ 26 ቀን 2016 ዓ ም ለተባበሩት መንግስታት የጸጥታው ምክር ቤት በጻፈችው ደብዳቤ የኢትዮጵያ የአንድ ወገን እርምጃዎች የዓለም አቀፍ ሕግን እንዲሁም በአውሮፓውያኑ 2015 በግብፅ በኢትዮጵያ እና በሱዳን መካከል የተደረሰውን የመርሆች መግለጫ ስምምነት የጣሰ ነው ስትል ከሳለች። የግብፅ የውጭ ጉዳይ ሚኒስቴር በጻፈው በዚህ ደብዳቤ

የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ነሐሴ 19 ቀን 2016 ዓ ም የግድቡ አምስተኛ ዙር የውሃ ሙሌት መከናወኑንእና ሁለት ተጨማሪ ተርባይኖች ስራ መጀመራቸውን እንደገለጹ ጠቅሶ ይህን የተናጠለ እርምጃ ግብጽ አትቀበለውም ብሏል የግድቡ ሶስተኛና አራተኛ ተርባይኖች ስራ በመጀመር አጠቃላይ ኃይል የማመንጨት አቅሙን 1550 ሜጋዋት ማድረሳቸውን የገለጹት ጠቅላይ ሚኒስትር አብይ የአምስተኛውን ዙር የውሃ ሙሌት በተመለከተ በዝርዝር ባይናገሩም ግድቡ የ

ዘው የውሃ መጠን 62.5 ቢሊዮን ሜትር ኪዩብ መድረሱን መግለጻቸው አይዘነጋም። ወደ ታችኛው ተፋሰስ ሀገራት የወንዙ ፍሰት ሳይስተጓጎል ከመቀጠሉም በተጨማሪ የግድቡ የውሃ ማስተንፈሻ በሮች ተከፍተው ተጨማሪ 2800 ሜትር ኪዩብ ውሃ በሰከንድ ማፍሰስ ጀምረዋል ማለታቸውን መዘገባችንም ይታወቃል። ይህም ለግብጽና ሱዳን ተጨማሪ በረከት ነው ብለዋል ጠቅላይ ሚኒስትሩ። ግብጽ በበኩሏ በአዲሱ የውጭ ጉዳይ ሚኒስትሯ ባደር አብደላቲ በኩል ለመንግስታቱ ድርጅት በጻፈች

የሚሰጣቸው ደብዳቤ የኢትዮጵያ ፖሊሲ በሁለቱ የታችኛው ተፋሰስ ሀገራት ላይ አስከፊ መዘዝ ያስከትላል ብላለች። በተጨማሪም ይህ የኢትዮጵያ ድርጊት ከጎረቤቶቿ ጋር ችግር እየፈጠረ ያለውን አካሄዷን የሚያመለክትና የቀጠናውን መረጋጋት አደጋ ላይ የሚጥል ነው ስትልም ከሳለች። ደብዳቤው አክሎም ግብጽ ሕልውናዋን የህዝቦቿን ፍላጎትና ጥቅም ለማስጠበቅ በተባበሩት መንግስታት ቻርተር የተደነገጉትን ሁሉንም እርምጃዎች ለመውሰድ ዝግጁ ነች ሲል አስጠንቅቋል። ግብጽ ለተባበሩት መንግስታት የጸጥታው

ምክር ቤት መሰል ደብዳቤ ስትጽፍ የአሁኑ የመጀመሪያው አይደለም።

ከዚህ ቀደምም መሰል ዛቻና ማሳሰቢያዎችን የሚገልጹ ደብዳቤዎችን በተደጋጋሚ ብትጽፍም የአሁኑ ደብዳቤ የተጻፈው ግብጽ በሶማሊያ ወታደራዊ እንቅስቃሴ እያሳየች ያለውን ተሳትፎ ተከትሎ በኢትዮጵያና ግብጽ መካከል ያለው ውጥረት እያየለ ባለበት ወቅት መሆኑ ልዩ እንደሚያደርገው ተመልክቷል። ይህንን አስመልክቶ ሙያዊ ትንታኔ የሰጡን በአዲስ አበባ ዩኒቨርሲቲ የቀጣናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ

ደብዳቤው ግብጽ ከዲፕሎማሲ ውጭ ወስዳለው ለምትለው እርምጃ እውቅና ለማግኘት እንዲሁም በኢትዮጵያ ላይ ጫናዋን ከፍ ለማድረግ የታለመ ነው ይላሉ። ያው ለጸጥታው ምክር ቤት ደብዳቤ ያስገባችው ቀጣይ ብትወስድ ያሰበችውን እርምጃ ሕጋዊ መልክ ለማስያዝ ነው አንዱ። ሁለተኛም ደግሞ ያው ከዚህ በፊት በነበሩ ሁኔታዎች ግብጽ በአቅራቢያ ስላይደለች

ጫናው ብዙ የገፋ አይደለም፣ አስጨናቂ የሆነ አይደለም የሚል አመለካከት አለ በግብጦች ዘንድ። ስለዚህ አሁን ድንበር አካባቢ መጥቻለሁ ብሎ ያንን የማስጨነቅ አይነት ነገር ለማሳየት ነው። ኢትዮጵያንም የመነጠልም ስራም እየተሰራ ነው። በአካባቢው ለኢትዮጵያ ያልተመቸ አይነት ከባቢ መፍጠር፣ የሆስታይል የሆነ ኤንቫይሮመንት መፍጠር ይሄ ሁሉ ለማስጨነቅ

ወደ ግብፅ ፍላጎት ኢትዮጵያ ለመምጣት እንድትመጣ ለማድረግ የሚደረግ ስልት ነው እና አሁን ይሄ ደግሞ የግብጽ የጦር ሰፈር በዛ አካባቢ በሶማሌ በተለይ መመስረቱ እንግዲህ አሁን በቀጠናው በዚህ በአፍሪካ ቀንድ ወደፊት እንግዲህ ትንሽ ዘለግ ያለ የዚህ የእጅ አዙር ጦርነት ይኖራል የሚል አተያ ያለኝ የግድቡን የመጀመሪያ ሙሌት እና የውሃ አለቃቀቅ በተመለከተ በኢትዮጵያ በግብጽ እና በሱዳን መካከል

በአፍሪካ ህብረት ጥላ ስር እንዲሁም ከአፍሪካ ህብረት ውጭ በሶስቱ ሀገራት ተወካዮች መካከል

ላለፉት 13 ዓመታት ያህል የተደረጉ ድርድሮች በወሳኝ ጉዳዮች ላይ ስምምነት ሳይደረስባቸው መጠናቀቃቸው ይታወቃል። ለድርድሮቹ ፍሬያማ አለመሆን ሁለቱ ወገኖች ግብፅና ኢትዮጵያ እርስ በርስ ይወነጃጀላሉ። ግብፅና ሱዳን በግድቡ ጉዳይ አስገዳጅና አሳሪ ስምምነት እንዲፈረም ሲሹ፣ ኢትዮጵያ በበኩሏ ከአስገዳጅ ስምምነት ይልቅ ተፈጥሯዊና መሰል ሁኔታዎችን ታሳቢ ያደረገ ስምምነት እንዲፈረም ነው የምትፈልገው። የግብፅ ስጋት ከህዳሴው ግድብ መጠናቀቅ ያለፈ ነው የሚሉት ዶክተር ኤሽጥላ

ሁኔታውን እንዲህ ተነትናሉ። ይሄ ግድብ ብቻ አይደለም ጥያቄው፣ ከዚህ ግድብ በኋላም ኢትዮጵያ ሌሎች ጥያቄዎችን ታነሳለች ነው ወደፊት። ስለዚህ መልእክቱ ምንድን ነው? የህዳሴው ግድብ መጠናቀቁ ብቻ አይደለም፣ ኢትዮጵያ ከዚህ በኋላ በአባይ ወንዝ ላይ ምንም አይነት የመጠቀም ፍላጎትም እርምጃ እንዳትወስድ ያንን ማቀብ ነው፣ አሳሪ የሆነ ውል እንድትዋዋል ለማድረግ ነው።

አሁን ይሄ ሁሉ ጫና ባስገባችሁም ደብዳቤ አሁን ግብጽ ባስገባችሁም ደብዳቤ የውሃ ድርሻዬን ለመጠበቅ ማናቸውንም አይነት እርምጃዎች እወስዳለሁ የሚል መልእክት ነው ለጸጥታው ምክር ቤት ያስገባቸው። እና ይህ የፀጥታ ምክር ቤት እንግዲህ ይሄንን አይቶ ምን አይነት ምላሽ ይሰጣል የሚለውን ወደፊት የምናየው ሆኖ፣ ኢትዮጵያ ከዚህ አንጻር ፈጠን ያለ ምላሽ መስጠት ያለባት ይመስለኛል ትልቅ የዲፕሎማሲ ጥረት

ይፈልጋል ከ2015 ዓ ም መጨረሻ አንስቶ እስከ 2016 ዓ ም የታህሳስ ወር ድረስ በካይሮና በአዲስ አበባ የተደረጉት አራት ዙር የሶስትዮሽ ድርድሮች ያለ ስምምነት መጠናቀቃቸውን ተከትሎ ግብጽ በድርድሩ የመቀጠል ፍላጎት እንደሌላትም ይፋ አድርጋለች ኢትዮጵያ በበኩሏ ድርድሩ ሊቀጥል ይገባል የሚል አቋሟን በማንጸባረቅ ላይ ናት የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀ ስላሴ ባለፈው ሳምንት በሰጡት መግለጫ ችግሩን በድርድር መፍታት እንችላለን ምክንያቱም

I <laughs>

ፖለቲካ እየገባበት ነው እንጂ ብዙ የሚያለያየን ነገር የለውም ብለው ነበር። የግብፅን በሶማሊያ ወታደራዊ ተሳትፎ አስመልክቶ በሰነዘሩት አስተያየት የአንዱ ሀገር እርምጃ በሌላው ሀገር ላይ የደህንነት ስጋት መደቀን የለበትም ያሉት አምባሳደር ታዬ በሶማሊያ ለአዲሱ የአፍሪካ ህብረት ተልእኮ ለአውሶም የሚመጣ ኃይል የኢትዮጵያ የጸጥታ ስጋት መሆን የለበትም ሲሉም አጽንኦት ሰጥተው ተናግረዋል። በተያያዘ ሌላ ዜና የግብፅና ሶማሊያን ወታደራዊ ስምምነት ተከትሎ ልዩ ልዩ ወታደራዊ

ቁሳቁሶችን የጫኑ ሁለት የግብፅ አውሮፕላኖች ባለፈው ማክሰኞ ሶማሊያ በገቡ ማግስት የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ግብፅን በስም ባይጠቅስም ሌሎች ተዋናዮች የአፍሪካ ቀንድ ክልልን ለማተራመስ እርምጃ ሲወስዱ ኢትዮጵያ በዝምታ አትመለከትም ሲል ማስጠንቀቁ አይዘነጋም።

ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ ከፈረመች በኋላ ግብፅና ሶማሊያ የጠበቀ ግንኙነት ሲፈጥሩ ወትሮውንም መግባባት በማይታይበት በኢትዮጵያና ግብፅ መካከል ባለው ግንኙነት የሚታየው ውጥረትና የግጭት ስጋት እንዲያይል ተጨማሪ ምክንያት ሆኗል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ

አድማጮቻችን የምሽቱ ቅንብሮቻችን እንደቀጠሉ ናቸው። አሁን ደግሞ ሳምንታዊ ዋሽንግተን በሳምንት ቅንብራችን ወደ እናንተ ይደርሳል። የዛሬው ቅንብራችን ትኩረቱ ደግሞ ትራምፕ በሰማዕታት መቃብር ላይ ፎቶ መነሳታቸው ያስከተለባቸውን ነቀፌታ ይመለከታል።

የቀድሞ ፕሬዚዳንትና የሪፐብሊካን ፓርቲው ፕሬዚዳንታዊ ውጩ ዶናልድ ትራምፕ አርሊንግተን በሚገኙ የሰማዕታት መቃብር ላይ ፎቶ መነሳታቸው ነቀፌታን ያስከተለ ሲሆን፣ አንዳንድ የሰማዕታቱ ቤተሰብ ግን ድጋፋቸውን በመግለጽ ላይ ናቸው። የዴሞክራቲክ ፓርቲው ፕሬዚዳንታዊ ውጩ ካማላ ሃሪስም ድርጊቱን ፖለቲካዊ ትኩረት ለማግኘት የተደረገ ነው ሲሉ አውግዘዋል። ቬሮኒካ ቫልዴራስ ኢግሌሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። አርሊንግተን ሴሚተሪ በተሰኘው የአሜሪካ የሰማዕታት የመቃብር ስፍራ

ለፖለቲካ ዓላማ እንዳይውል በተከለከለው ክፍል ለምርጫ ዘመቻ የሚውል ፎቶግራፍ ተነስተዋል በሚል በትረምፕ ላይ በመድረስ ላይ ባለው ወቀሳ ላይ የፖለቲካ ባላንጣቸው ካሜላ ሄሪስም የራሳቸውን አስተያየት አክለዋል። ሴክሽን 60 በተሰኘው የመቃብሩ ክፍል የፖለቲካ ስራ እንዳይሠራ የፌዴራል መንግስቱ ህግም ሆነ የመከላከያ ሚኒስቴሩ ፔንታገን ፖሊሲ ይከለክላል። በኤክስ ማህበራዊ መድረክ ላይ አስተያየታቸውን ያሰፈሩት ሄሪስ

ግልጽ መሆን ይሻለሁ። የቀድሞው ፕሬዚደንት ለፖለቲካ ትርኢት ሲሉ የተቀደሰውን ስፍራ አራክሰዋል ብለዋል። ለደረሰባቸው ነቀፌታ መልስ የሰጡት ትራምፕ በበኩላቸው በስፍራው የተገኙት ከሦስት ዓመታት በፊት በአፍጋኒስታን በደረሰ የሽብር ጥቃት ሕይወታቸውን ያጡ ወታደሮች ቤተሰቦች ስለጠየቋቸው መሆኑን አመልክተዋል።

በልጄ መቃብር አጠገብ ፎቶ አብረን ብንነሳ ይቻላልን ብለው ጠየቁኝ። በደንብ ነው አልኳቸው። ለማስታወቂያ ብያደረግኩት አይደለም። ራሴን ማስተዋወቅ አያስፈልገኝም። ሪፐብሊካኑ እንደራሴ ሊንዚ ግርሃም በኤቢሲ ቴሌቪዥን ላይ ስለ ጉዳዩ ተጠይቀው ነበር።

ምን እንደተፈጠረ እንዲታይሻለው። ነገር ግን እነዚህ ቤተሰቦች መጀመሪያውን ወደ መቃብር ስፍራው እንዲሄዱ ያደረገው የባይደን አስተዳደር ደካማነት ነው። እየጨመረ ያለው ሽብርተኝነት ክፍት ከሆነው ድንበራችን ጋር ተዳምሮ ሌላ የመስከረም 11 2001 ጥቃት እየመጣ ነው። የኮሎራዶ አገረገዥ ጀሬድ ፖሊስ በበኩላቸው ድንበሩን በመጠበቅ ረገድ የካሜላ ሄሪስ ሐሳብ፣ ገንዘብ ቆጣቢ እንደሆነ ይናገራሉ።

በዶናልድ ትራምፕ የታሰበው የድንበር አጥር የግብር ከፋዮችን ገንዘብ የሚያባክን ስራ ነው። ውጤታማ የሆነ ከልካይ ነገር አልፎ አልፎ ከማቆም ይልቅ ትራምፕ ሙሉ ድንበሩን ማጠር ነው የሚሹት። ካማላ ሄሪስ ግን ገንዘብ በማያባክን መንገድ ድንበሩ እንዲጠበቅ ነው የሚሹት።

ዛሬ እየተከበረ ባለው የሠራተኞች ቀን ካሜላ ሄሪስ በሚችጋንና በፔንስልቬንያ ዘመቻ እንደሚያደርጉ ይጠበቃል። ትራምፕና ጄዲ ቫንስ በበኩላቸው ነገ ማክሰኞ በጆርጂያና አሪዞና ዘመቻቸውን ያደርጋሉ። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዳ ወልደነኝ ዋሽንግተን ዲሲ።

አድማቾቻችን የትንታኔውን ርዕሶችና የዕለቱን የምሽቱን አብይ ርዕስ ወደ እናንተ የደረሰበት የመጀመሪያው አጋማሻችን ተጠናቀቀ። አሁን ሁለተኛው አጋማሽ የምንሸጋገር ነው የሚሆነው። ሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ ሐኪሞን ይጠይቁ ነው።

ሳምንታዊ ሐኪሞ ጠይቁ ዛሬ ትኩረቱን ያደርገው ጭንቀትን ለማርገብ በሚወሰዱ የመፍትሄ ሀሳቦች ዙሪያ ባለሙያውን በማነጋገር ነው። ጭንቀት የሰውነታችንን በሽታ የመከላከል አቅም በማዳከም ለተለያዩ የህመም አይነቶች ማጋለጡን አስመልክቶ የሳይንሱን ዓለም እይታ የቃኘው የምሽቱ ሐኪሞ ጠይቁ በዛሬው ቅንብሩ ጭንቀትን ለማርገብ የሚያግዙ ብልሃቶች ጨምሮ ከባለሙያ ጋር የተካሄደ መልስ ይዟል። ሙያው ትንታኔ የሚሰጡን የዩናይትድ ስቴትስ ባሮ የነርቭ ህክምና ተቋም መምህርና ተመራማሪ እንዲሁም የነርቭና የአእምሮ ሐኪሙ

ፕሮፌሰር ዮናስ እንዳለ ገዳ ናቸው። ፕሮፌሰር ዮናስ ያነጋገረው የፕሮግራም ዋና አዘጋጅ አሉላ ከበደ ነው። እሱን ተነከታተል። በአንድ በኩል ጭንቀት አይኑርብኝ አይባልም። ጭንቀት የህይወት አካል ነው። ሁሉም ሰው በአንድ ምክንያት ወይ በሌላ መጠኑ ይለያይ እንጂ አስጨናቂ፣ አሳሳቢ ጉዳይ ይገጥመዋል። ከባድም ቀላል የሚሆን እንዴት ይወጣዋል፣ ምን ማድረግ አለበት የሚባለው ነው እንጂ ጨርሶ አይኑር አይደለም የሚለውን ይዘን

ነገር ግን ጭንቀት ሲኖር ሰዎች የሚያደርጓቸውን አንዳንዴ የጥሞና ጊዜ መውሰድን በተለይ ከምስራቁ ባህል የተወሰደው በእንግሊዝኛው ማይንድፉልነስ የሚባለው አንዳንዴ ራሱን የቻለ የልምምድ እንቅስቃሴም እንዳለው ይታወቃል። ሰፊ ነገር ነው። ወይም ደግሞ ቀደም ብለው ጥቅስ ያደረጉትን የመሰለ ሰውነትን ለማፍታታት ረዘም ያለ የእግር ጉዞ ማድረግ የመሳሰሉን እንደ ጥሩ የሚነገሩ አሉ። በእርግጥ እነኚህ ሳይንሳዊ መሰረት ይኖራቸው ይሆን?

ጭንቀትን ለማርገብ ለመቀነስ አንዳንዴም ለመከላከል ጭምር እንደተጨባጭ መፍትሄ ይታያሉ ወይ? ሌሎችም ካሉ? አዎ፣ እዚህ ግድ በእርግጥ ይሄ ከምስራቁ ዓለም የመጣ የማይንድፉልነስ ብዙ የተጠና ነው። ፕሮፌሰር ሪቻርድ ዴቪድሰን

ዩኒቨርሲቲ ኦፍ ዊስካንሰን ማዲሰን ያሉ ሰውዬ፣ እሳቸው በዩቲዩብን በየቦታው ብዙ ጥናቶች እንደዛ የምናገሩታል። የግድ ደግሞ ያ የዳላይ ላማ አይነት ማይንድፉልነስ ብቻ መሆን የለበትም። ለምሳሌ ያክል በአንዳንድ ጥናቶች ስትረስ ሲሰማቸው ምንድን ነው የምታደርጉት ብለን እንጠይቃለን እና አንዳንድ

ስራ ቤቶች ቻፕል ጸጥ ያለ ቦታ ሄደው እንዲጸልዩ ወይም በጤጥሞና ጊዜ ይወስዳል። እዛ ቆይተው ወይም አይናቸውን ጨፍነው እንደ አስር ደቂቃ አስራ አምስት ደቂቃ ከዛ ቆይተው ሲወጡ ስራ ቦታ ሲመለሱ የጭንቀቱ መጠን ይቀንሳል። እንዴት ነው የምታውቀው? ሀሳባቸውን ሰብስበው ስራ መስራት ይችላሉ። ከሰዎችም ጋር ሲነጋገሩ የመነጫነጭ ስሜት አይኖራቸውም። ስለዚህ እንደሆነ የታው ነው።

የግድ ማይንድፉልነስ መሆን የለበትም። ጸሎትም ሊሆን ይችላል። ሌላው ደግሞ አንዳንድ ጊዜ ጓደኞቻቸው ጋር ወይም ከካውንስለር ጋር ወይም ከሌላ ጋር ግለሰቡ ጤናማ ነው ብሎ የሚላቸው ነገሮች መውሰድ ይችላል። ነገር ግን እንዳልከው ይህ ማይንድፉልነስ ብዙ ተወሳሰበ አለ። ማይንድፉልነስ ሲሙሉት፣ ለምሳሌ አንድ ሰው ወክ የሚያደርግ ከሆነ በአይኑ ማለት በጆሮ መስ መሬት ግሩ ሲነካ ያንን ኖቲስ ማድረግ

አንጎል ውስጥ የሚመጣውን ሀሳብ ኦኬ አሁን ንደት መጣ እና አዌርነስ ማለት ነው። መኪናም ሲነዳ መኪናውን መንገዱን እያየ ከኦቶ ፓይልት አሁን ማይንድ ፉልነስ የማያደርጉ ሰዎች መኪናም ሲነዱ ከመስሪያ ቤት ተነስቶ ቤት ሲገቡም ቤት እንዴት አድርገው ቤት ቤት እንደመጣ በደመነፍስ እንደማለት ነው። በልማድ የሚያውቁት ነገር ማድረግ ዛ ስለዚህ ይሄ አዌር መሆን

አንድ ግለሰብ የሚያደርገውን እንደዚህ፣ ኦኬ ለምሳሌ ጠዋት፣ አሁን አንተ ወደ ስራ ልትሄድ ስትል ምንድን ያስፈልገኝ? ቺሴ ውስጥ ዋለቴ ያለ የመኪና ቁልፍ አለ፣ እንደዚህ ራሴ እንደሱ አደርጋለሁ። ለውሻ ውሃ ሞልቻለሁ፣ ኦኬ ቼክ እንዳደርጋለሁ፣ ቼክ እና አንዳንድ ጊዜም ደግሞ ሊስት ዳውን ማድረግም ቼክ፣ ቼክ ቤት ከመጣት በፊት እነዚህ እነዚህን ማድረግ እና ይሄ ራሱ ግለሰቡን ማይንድ ፉል አዌር

ለቃ ብሎ እንዲሄድ እንዲሁ በደባና ቁልፉን ኪሱ ውስጥ ሲከት ካለቃው ጋር ሲጨቃጨቅ እያሰበ ወይም ደግሞ አገር ቤት የሚካሄድ አንድ ጦርነት ግጭት እያሰላሰለ መኪና ውስጥ ሲገባም ሲነዳም ያ እዛ ውስጥ ከሆነ ያ እንግዲህ ራሱ ከድጡ ወደ ማጡ ነው የሚሆነው። አዌር መሆን እና ለሁሉም ጊዜ ያለው በጣም እኮ ብዙ ነገሮች እኮ የታወቁ ናቸው። ያው ዓይናችንን ገለጥ ማለት ብቻ ነው።

በነገራችን ላይ እኔ ስትረስ ወይም ጭንቀት ይዘኝ በተለይ ጥናት ጽሑፎች ስጽፍ ሚኔሶታ እያለሁ ክሊኒክ እስከ አስራ አምስተኛ ፎቅ ነበረ እና ከቢሮ ወጥቼ ከአንድ እስከ አስራ አምስተኛ ፎቅ ወጥቼ ስመለስ ምን አላፋብኝ። እንደ አንጎሌም ይጠራል አቁልኛል፣ ቪታሚንም እና፣ አሁን ደግሞ እዚህም ያለሁበት ቦታ እንደዚሁ እስከ ስምንተኛ ፎቅ እወጣለሁ። እንደዚህ አንዳንድ ነገሮች አደርጋለሁ፣ የራሴን ልምድ ለመካፈል ትክክል

አድማጮች የሚያንጎላኪ ም ራሳቸው የሚያደርጉትን ማዛመድ እንዲችሉ እድል ይሰጣል። ፕሮፌሰር ናት። ሰዎች ከዛ ከሚያስጨንቃቸው ውጤት ለመውጣት ከተጨባጭ ሁኔታዎች ጋር የሚያዛምዷቸው ሕይወታቸው ውስጥ ያሉ ፈተናዎች የሚጠይቋቸው እንዳሉ ሆነው

በመፍትሄው ረገድ ማድረግ የሚችሏቸውን በቀላሉ በእጃቸው ያሉ አንዳንድ መንገዶችን ጠቁመዋል። የዚህን የጭንቀት ጣጣ የሚገልጹ አንዳንድ ጽሁፎች የተለያዩ ሰውነት አካላት መመረዝ፣ የሰውነት መቆጣት ኢንፍላሜሽን፣ የመሳሰሉ በስነልቦና ብቻ ሳይሆን

አካላዊ ሁኔታ የሚፈጥሩ ልክ የስኳርን ከፍና ዝቅ ማለት ኮርቲዞል ከተባለው የጭንቀት ሆርሞን ጋር የተያዘውን እንዳስረዱት ሁሉ በእነኝህም አይነት ሁኔታዎች ላይ ተጽዕኖ ያሳድራል የሚል ጽሁፍ ተመልክቻለሁ። አስተሳሰብ አለ። ተጨባጭነት ይኖረው ይሆን? ይኸው ጭንቀት በአእምሯችን የሚመላለስ ሁኔታ

ያ ሳይኮኒውሮ ኢሚኖሎጂ የሙያ ዘርፍ አለ እና በእርግጥ ይሄ የወጣ የወረደ ብዙ ላብራቶሪ ሲታዘዝም ራሱ ብዙ ብዙ አይነት አለ እና በአጠቃላይ ብዙ በሽታዎች ሰዎች እኮ ስትረስ ውስጥ ሲሆኑ ጨጓራዬን አቃጠለኝ ይለዋል ያቁታል። አንዳንዱ ደግሞ ስትረስ ውስጥ ሲሆን ወይ ሆድ ቁርጠት፣ ተቅማጥ ወይም ድርቀት ሊያያዝ ይችላል። ይሄ ደግሞ

ኦቶኖሚክ ነርቨስ ሲስተም የሚባለው ጋር ተያያዘ ነው። ያን ደግሞ ከትንፋሽ ጋር ተያያዘ ሊሆን ይችላል። ስለዚህ ሰዎች ከባድ ስትረስ ሲሆኑ ሰውነታቸው ላይ የተወሰነ ተጽዕኖ አለው እና አንዳንድ ነገሮች በተለምዶ ሳይኮሶማቲክ የለስስ የሚባሉት እንደዚህ ጨጓራ መቃጠል ስሜት ወይም ደግሞ ኢንፍላማተሪ ባወል ዲዚዝ ብሉት የአንጀት ውስጥ አንዳንድ ችግሮች መኖር

ሌላ ደግሞ ጀኒቶ ዩሪነሪ ሲስተም አንዳንዶች ስትረስ ውስጥ በጣም ሲኖሩ ይሄ ኤሪተብል ብላደር ሽንታቸው ቶሎ ቶሎ መምጣት እነዚህ እነዚህ ነገሮች የተለመዱ ናቸው እና ቀጥታም ከነርቨስ ሲስተም ጋር የተያያዙ ናቸው። እና እያንዳንዱ ግለሰብ ስትረስ ውስጥ

ሲገባ ምን እንደሚሰማ ወይም እንደሚሰማት ልብ ማለት አለባቸው። ኢንፌክሽንም ራሱ ቫይራል ኢንፌክሽን እንደ ጉንፋን ጉንፋን የሚበዛበት ሰው አለ። ያ ሁሉ ምክንያት ፊዚዮሎጂካል ምክንያት አለው እና ግን ወዲያውኑ ለማሳየት አንድ ሰው ስትረስ ሆርሞኑ ኮርቲዞሎ ሲወጣ እና እዛ ደግሞ የኢንፍላማተሪ ማርከር የምንላቸው እነሱን ዝቅ ሲሉ ወዲያውኑ ማሳየት ያስቸግራል አንዳንዴ። ነገር ግን ሰውየው ከምናገረው

እዛ ደግሞ ፐርሲቭ ስትረስ ስኬል ሱም ክብደት አለው። ግለሰቡ የሚሰማውንም እንንቀው እንለካዋለን፣ መለኪያ ነገር አለ እና ስለዚህ ያ ስትረስ ሰውነት ላይ ተጽዕኖ ያመጣል ያመጣል። ያንን እንዴት መቀነስ ይቻላል? አንዳንድ በቀላሉ በእጃችን ያሉ በተለይ እንደ ስፖርት አይነት እነዛን ነገሮች ለመከላከል ለመቀነስ ያስችላል።

አንዳንዱ ግን የሚያሳዝን ሁኔታ በስፖርት በተለያየ መንገድ ስትረስ ጋር ዲል ከማድረግ ይልቅ አንዴ የጨጓራ ምርመራ ያደርጋል፣ አንዴ የእንጀት ምርመራ ያደርጋል፣ አንዴ የልብ ምርመራ ያደርጋል። በጣም የተወሰኑ ሰዎች በሽታው ላይ ከኋላ ያለውን ችግር ሳይሆን የስትረሱን ከማየት ይልቅ በሽታዎቹ ላይ በማተኮር

ሰላሳ አርባ አመት ለክፉ ቀን ብሎ ያስቀመጡትን ገንዘብ ላቦራቶሪ ምርመራ ያደረጋሉ። ጤነኛ ነው ይባላል። እዛ መሄዳሉ። ጤነኛ ነው ይባላል። ግለሰቡ ግን ውስጥ የሚሰማው ይሰማዋል። ስለዚህ ግለሰቡ የሚሰማው አሁን ክብደት አለው። አንዳንዴ አይ ምርመራው አያሳይም ምን ችግር የለም ይሄ አንጎል ውስጥ ነው ምናምን ይባል ነበር። አሁን ቀርቷል። ሰውየው የሚሰማውንም ልብ ቦታ ይሰጠዋል፣ ቦታ ይሰጠዋል። ፔሽንት ሴንተርድ አፕሮች ይባላል።

በሽተኛው የሚለውን ነገር የምትለዋን ነገር ልብ ብለሽ ልብ ብለህ አዳም ቢሮ ዶክተር ሴንተር አፕሮች ዶክተሩ የሚለውን መስማት በሽተኛው ተግባር። አሁን ግን ሁለቱም እየተደማመጡ ከእዛ በሳይንቲፊክ በማስረጃ በተደገፈ ደግሞ ሐኪሙ ወይም ባለሙያው ስራውን ይሰራል።

ግን ሁልጊዜ ሳይንስም ደግሞ እንዲ ዝም ብሎ እንደ መድፍ አይተኮሱም። ኢላማውን ከበሽተኛው መረዳት ያስፈልጋል እና ያስተካከለ ኢላማውን ማስተካከል ያስፈልጋል። በሽተኛው የሚለው ማዳመጥ ትልቅ ቦታ አለው። በአሁኑ ጊዜ እየተደማመጠ ነው የሚባለው ዘመን ላይ ነው። በርከት ያሉ ጉዳዮችን ያነሱልን ፕሮፌሰር ዮናስ ጊዜያዊ አላፊ ጭንቀት የሚያሳስቡ ነገሮች ከሚፈጡት

ከፍ ያለ የጤና መጓደል ሊያስከትል የሚችልበትን እና እሱም ደግሞ በግል ጨምሮ እንዴት ሊረዳ እንደሚችል ኋላም ሕክምናው እርዳታ ሲያስፈልግ ይከተላል ራሱ ጭንቀት የሚፈጠርበትን መንገድ ጨምሮ በዝርዝር አስረድተውናል። ፕሮፌሰር ዮናስ እንዳለገዳ የሥነ ባህሪ እና የነርቭ እንዲሁም የአንጎል እና የነርቭ ስርዓት ሕክምና ልዩ ባለሙያ

ለዛሬው ጭንቀትና ጣጣውን በተመለከተ በሰፊው ለሰጡ ሙያዊ ማብራሪያ አመሰግናለሁ። በሌላ መሰል ጥያቄዎች መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ እግዜር ይስጥልኝ፣ አመሰግናለሁ። አሉላ፣ እግዜር ይስጥልኝ። አድማጮቻችንና ተመልካቾቻችን፣ አሁን ደግሞ ሳምንታዊ የስፖርት ዘገባዎች ወደ እናንተ የሚደርሱበት ሰዓት ነው። ቀጥሎ ዘገባዎች ወደ እናንተ ይቀርባሉ።

በደቡብ አሜሪካዊቷ ፔሩ ሊማ ለአምስት ቀናት ሲካሄድ የቆየው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ፍጻሜውን አግኝቷል። ኢትዮጵያ በስድስት ወርቅ፣ ሁለት ብርና ሁለት ነሐስ በድምሩ በአስር ሜዳሊያዎች በማግኘትም ከአፍሪካ አንደኛ፣ ከዓለም ደግሞ ሁለተኛውን አጠናቃለች። መዲና ይሳ በ5000 ሜትር፣ አለሺኝ ባወቀ በ3000 ሜትር፣ ሳሮን በረሃ በ1500 ሜትርና ሲምቦ አለማየሁ በ3000 መሰናክል ለኢትዮጵያ የወርቅ ሜዳሊያ ማሳካት የቻሉት ሴት አትሌቶች ሲሆኑ

መዲና ይሳና ሲምቦ አለማየው የውድድሩን ክብረ ወሰን በማሻሻል ጭምር ነው አሸናፊ መሆን የቻሉት። በ800 ሜትር ጀነራል ብርሃኑ፣ በ1500 ሜትር አብዲሳ ፈይሳ ደግሞ በወንዶች የወርቅ ሜዳሊያ ያስገኙ ናቸው። ውድድሩን አሜሪካ በ8 ወርቅ አራት ብርና አራት ናስ በድምሩ በ16 ሜዳሊያዎች አንደኛውና ስትጨርስ በ10 ሜዳሊያ ሁለተኛውና ከጨረሰችው ኢትዮጵያ በማስከተልም ቻይና፣ ጃማይካና ኬንያ ከ3 እስከ አምስተኛ ያለውን ደረጃ ይዘዋል።

ባለፈው ሳምንት ረቡዕ በተጀመረውና እስከውድ በሚቀጥለው በፈረንሳይ ፓሪስ የተካሄደ ባለው በ17ኛው ፓራኦሎምፒክ ጨዋታዎች ኢትዮጵያ እስካሁን ሁለት የወርቅ ሜዳሊያዎችን አግኝታለች። ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያስገኘችው አትሌት ትግስ ገዛኝ ስትሆን በ1500 ሴቶች የጭላንጭል ወይም ቲ13 የፍጻሜ ውድድር

በአራት ደቂቃ ከ22 ሴኮንድ ከ39 ማይክሮ ሴኮንድ በመግባት ማሸነፍ በመቻሏ ነው። ሌላው አትሌት ያየሽ ጌቴ በፓሪስ ፓራኦሎምፒክ ክብረ ወሰን በማሻሻል ጭምር ሁለተኛውን የወርቅ ሜዳ ላይ ለኢትዮጵያ አስገኝታለች። በ1500 ሜትር በአይነስውራን ሙሉ በሙሉ ምድብ የሮጠችው አትሌት ያየሽ ጌቴ በራሷ የተያዘውን የዓለም ክብረ ወሰን በማሻሻል ጭምር ውድድሩን በ4 ደቂቃ ከ27 ሰከንድ ከ68 ማይክሮ ሰከንድ በሆነ ሰዓት በመግባት ማሸነፍ ችላለች።

ቅዳሜና ወድ በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች ማንቸስተር ሲቲ እና ሊቨርፑል ሲያሸንፉ አርሰናል ነጥብ ተጋርቶ ወጥቷል። ማንቸስተር ዩናይትድ ደግሞ ተሸንፏል። ቅዳሜ በተካሄዱት የሶስተኛ ሳምንት የእንግሊዝ ፕሪምየር ሊግ ውድድሮች ማንቸስተር ሲቲ ዌስትሃም ዩናይትድን ሶስትላንድ አሸንፏል። በጨዋታው ኤርሊንግ ሃላንድ ሶስት ግቦችን ከመረብ በማሳረፍ ሃትሪክ ሰርቷል። በሌሎች ጨዋታዎች ብሬንፎርድ ሳውዝሃምፕተንን ሶስትላንድ

በርማውዝ ኤቨርተንን 3 ለ2፣ እንዲሁም አስቶንቪላ ሌስተር ሲቲን ሁለት ለአንድ አሸንፏል። አርሰናል ከብራይተን፣ ኢፕስዊች ታውን ከፉላም እና ኖቲንጋም ፎረስት ከወልብስ በተመሳሳይ አንድ አቻ በሆነ ውጤት ጨዋታቸውን አጠናቀዋል። የአርሰናሉ አማካይ ዲክላን ራይስ ጨዋታው በተጀመረ በ49ኛው ደቂቃ በሁለት ቢጫ ካርድ በቀይ ካርድ ከሜዳ አሰናብቷል።

በሌላ በኩል እውድ በተደረጉ ውድድሮች ኒውካስትል ዩናይትድ ከቶተናም ጋር ባደረጉት ጨዋታ ሁለት ለአንድ ማሸነፍ ችሏል። የኒውካስትል ግቦች ሃርቤን ባርነስና አሌክሳንደር ኢሳክ ሲያስቆጥሩ ለቶተናም ደግሞ የኒውካስትሉ ተጫዋች ዳን በርነር በራሱ ግብ ላይ አስቆጥሯል። በተመሳሳይ ሰዓት የተደረገው የቸልሲና ክሪስታል ፓላስ ጨዋታም አንድ አቻ በሆነ ውጤት ተጠናቋል። የቸልሲን ግብ ኒኮላስ ጃክሰን፣ የክሪስታል ፓላስን ግብ ደግሞ ኤብሪቼዜ አስቆጥሯል።

የዕለቱ ተጠባቂ ጨዋታ በነበረው የላንክሻየር ደርቢ ሊቨርፑል በሉዊስ ዲያዝ ሁለት ግቦችና በሞሳላህ አንድ ግብ ማንቸስተር ዩናይትድን 3 ለ0 አሸንፏል። የአውሮፓ ሻምፒዮንስ ሊግ የ2024-25 ውድድር የድልድር መርሃ ግብር በሞናኮ በተካሄደ ሥነ ሥርዓት ባለፈው አሙስ ይፋ ሆኗል። የአውሮፓ እግር ኳስ ማኅበር ባጸደቀው አዲስ የውድድር ፎርማት መሠረት 36 ቡድኖችም ተሳታፊ ይሆናሉ።

በወጣው ድልድል መሠረትም ያምናው ሻምፒዮን ሪያል ማድሪድ ከቦርሲያ ዶርትመንድ፣ ሊቨርፑል፣ ኤሲ ሚላን እና አትላንታን ጨምሮ ከስምንት ቡድኖች ጋር ተደልድሏል። ማንቸስተር ሲቲ ከኢንተር ሚላን፣ ፒኤስጂ ክለብ ሩዢ፣ ጁቬንቱስ፣ ስፖርቲንግ ሊዝበን፣ ስሎቫን ብራቲስላቭ ጋር ተደልድሏል። ባርሴሎና ባየር ሙኒክ፣ ቤኔፊካ እና ያንግን ቦይስን ጨምሮ ከስምንት ቡድኖች ጋር ይጫወታል። አንድ ምድብ ላይ ዘጠኝ ቡድኖች ባሉበት ድልድል እያንዳንዱ ቡድን ስምንት ጨዋታዎችን የሚያከናውን ሲሆን

አራቱን በሜዳው አራቱን ደግሞ ከሜዳው ውጭ ያደርጋል። ለ33ተኛ ጊዜ በሚደረገው የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታዎች መስከረም ሰባት የሚጀምሩ ሲሆን ፍጻሜው ደግሞ በሙኒክ አሊያንዝ አሬና የሚደረግ ይሆናል። በሌላ በኩል የአውሮፓ ሻምፒዮንስ ሊግ የምንጊዜም ከፍተኛ ግብ አስቆጣሪው ክርስቲያኖ ሮናልዶ በዚህ መራ ግብር ላይ ልዩ ተሸላሚ ሆኗል። በመድረኩ 140 ግቦችን በማስቆጠር በቀዳሚነት የተቀመጠው ፖርቹጋላዊው ሽልማቱን ከአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፍሪኒጅ ተረክቧል።

የአል ናስር አጥቂ ከማንቸስተር ዩናይትድ እና ሪያል ማድሪድ ጋር አምስት የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ሲያሳካ በአራት ፍጻሜዎች ላይ ደግሞ ግብ ማስቆጠር የቻለ ተጫዋች ነው። አድማጮቻችን፣ የምሽቱ ስፖርታዊ ዘገባዎቻችን እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። አድማጮቻችን፣ የምሽቱ ዝግጅቶቻችን ተጠናቀቁ። ከመሰናበታችን በፊት

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር መስከረም ወር ከገባ እንዲህ እንደ ዛሬው የመጀመሪያው ሰኞ ላይ የሰራተኛ ቀን ታከብራለች። በዓሉ ለሰራተኞቿ አክብሮት የምትገልጽበት፣ ለስኬቶቿ ስላበረከቱት አስተዋጽኦም የምታመሰግንበት ዕለት መሆኑን በማውሳት ርዕሰ አንቀጹ ጽሑፉን ይጀምራል።

ፕሬዚደንት ጆ ባይደን ዩናይትድ ስቴትስን የገነባት መካከለኛው መደብ ነው፣ መካከለኛውን መደብ የገነቡት ደግሞ የሰራተኞች ማህበራት ናቸው ያሉትን ርዕሰ አንቀጹ ጠቅሶ ይቀጥላል። ይህ አነጋገር እውነት አለው። በ1860ዎቹ የመጨረሻ ዓመታት በገጠሩ አካባቢ በጉልበት ይሰራ የነበረው ሥራ በማሽኖች ወይም በመሳሪያዎች ተተካ።

በዚያ ጊዜ ታዲያ በሰሜን ምስራቆቹ የሀገሪቱ የኢንዱስትሪ ከተሞች አዳዲስ የስራ እድሎች እየተፈጠሩ የነበረበት ጊዜ ነበር። እናም ከጦር ግንባር የተመለሱ ወንዶች ገጠሩን እየተዉ በኢንዱስትሪ እያደጉ ወዳሉት ከተሞች ስራ ፍለጋ ይሄዱ ጀመር። ከዚያ ጎን ደግሞ ስራና ሌላም እድል የሚፈልጉ ሰዎች በብዛት በተለይ ከአውሮፓ እየተሰደዱ የሚፈልሱበት ጊዜ እንደነበረ ርዕሰ አንቀጹ ያወሳል። ያ እድል ግን የራሱን ጣጣ ይዞ መጥቷል።

በሺዎች የተቆጠሩ ሰራተኞች በየፋብሪካው በየብረታ ብረት ማቅለጫው በየቀኑ ያለ ረፍት ለ12 ሰዓታት የሚበዛውን ጊዜ ከባድና አደገኛ በሆነ የሥራ ሁኔታ ውስጥ ይለፉ ነበር። እንደዚያም ለፍተው የሚያገኙት ደሞዝ ለዕለታዊ ኑሯቸው የሚያስፈልገውን ወጪ የሚሸፍን አልነበረም በማለት ርዕሰ አንቀጹ አውስቷል። እናም ሰራተኛው በማኅበር ይደራጅ ጀመር።

የአባላቱ ቁጥር እያደገ ሲሄድ ማህበራቱ የተሻለ የስራ ሁኔታና ክፍያ ይሰጠን ብለው ከአሰሪዎች ጋር የመደራደር አቅም አገኙ። ሰልፎች ያደራጁ ጀመር። አስፈላጊ ሆኖ ሲገኝም የስራ ማቆም አድማ ይጠሩ ጀመር።

እንደ አውሮፓውያን አቆጣጠር በ1882 መስከረም አምስት ቀን ለተደረገው ሰልፍ የተካሄደው ዝግጅት አንዱ የሰራተኛው ማህበራት ጥንካሬ ማሳያ ነው። በዚያ ዕለት በኒውዮርክ 10 ሺህ የከተማዋ ሰራተኞች ለዕለቱ ያለ ክፍያ የዕረፍት ቀን ወስደው ከከተማዋ ማዘጋጃ ቤት በአቅራቢያው እስከሚገኘው መናፈሻ ድረስ በሰልፍ ተመሙ። ያ ዕለት የመጀመሪያው የሰርቶ አደሩ ቀን በዓል እየተባለ የሚጠራው ነው።

እንደዚያም እያለ ሰራተኞች የሚከበሩበት ዕለት ያስፈልጋል የሚለው እሳቤ እየጎለበተ መጣ። በየዓመቱም መሰል ሰልፎች ይካሄዱ ጀመር። ከ12 ዓመታት በኋላም የሰራተኛ ቀን ሌበርዴይ፣ ብሔራዊ በዓል እንዲሆን በ1894 ዓ ም ሰኔ 28 ቀን የዩናይትድ ስቴትስ ኮንግረስ ባስተላለፈው ሕግ ተወሰነ ብሏል ርዕሰ አንቀጹ። ያን ሕግ ፈርመው የደነገጉት ፕሬዚደንት ግሮቨር ክሊቭላንድ

ሰራተኞችን ማክበር ይገባል። የክብር መሰረቷም ያለው በሀቀኝነት በሚለፉ በሚታትሩ ዘንድ ነው። ይህንን እውነተኛው አሜሪካዊ አስተሳሰብ ይገነዘበዋል ያሉትን እርሳ አንቀጹ ጠቅሷል። አስከትሎም ፕሬዚደንት ጆ ባይደን ባወጡት መግለጫ በዚህ የሰራተኛ ቀን በእርግጠኝነት። አድማጮቻችን የምሽቱ ዝግጅቶቻችን ተጠናቀቁ። መልካም ምሽት።